Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ እሁድ ሐምሌ 17 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የዛሬ ምሽት አስተናጋጃችሁ ጽዮን ግርማ ነኝ። የሪፐብሊካን ፓርቲ ጉባኤ ለመዘገብ ባለፈው ሳምንት በክሊቭላንድ ኦሃዮ የሄደው ባልደረባችን ሰለሞን አባተ ከስፍራው ዘገባዎችን እያቀረበ አብሮን ያመሻል። እንግዶችም አሉት። ዶናልድ ትራምፕ በሚገርም ሁኔታ ነው እኔ ነኝ የመፍትሄ ቁልፎቹን መፍትሄውን ሁሉ በእጅ ያዝኩት በሚል ራሳችን ያቀረቡት ይሄ ያልተለመደ አካሄድ ሪፐብሊካን ፓርቲ በ2016 የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዶናልድ ትራምፕ ፓርቲውን ወክለው ለፕሬዝዳንትነት እንዲወዳደሩ መርጧቸዋል። የህይወት ታሪካቸው ምን ይመስላል? የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ። ሁለት ኢትዮጵያውያን ተዋናዮች በአፍሪካ ፊልም ሀያሲዎች ማህበር ለሽልማት ታጮ። ከዚህ ሰማይ በላይ ብዙ ሰማያት አሉ በደመና ተከልለው፣ ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ። አራዊቶችን፣ ወንዞችን የፈጠረው አምላክ እኔና ሩታ መንግስታት፣ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታጭተናል። ረቡኒ የእኔ መሬት ለመግዛት ፈለጋችሁ ለምን የእሁድ ምሽት የሙዚቃ ምርጫም ይኖረናል። አሁን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜና የማሰማው አዲሱ አበበ ነኝ። የደቡብ ሱዳን ፕሬዝዳንት ሳልቫኪር በሰላም ስምምነቱ መሠረት ለምክትል ተቀዳሚ ምክትል ፕሬዝዳንትነት የመረጡትን ሪክ ማቻርን በሌላ ሰው መተካታቸው ያለፈውን ዓመት ዕርቀ ድርድር የሚያፈርስ መሆኑ ተነገረ። እናም የሪክ ማቻር ቃል አቀባይ ጄምስ ጋዴት ዳክ ለፕሬዝዳንት ሳልቫኪር በላኩት ማሳሰቢያ በማቻር ቦታ የታባን ዴንግ ጋይ በተቀዳሚ ምክትል ፕሬዚዳንትነት መመረጥ ሰላሙን ማደፍረስ ብቻ አይደለም፣ አላስፈላጊ ስጋትና ውጥረት መጨመርም ይሆናል ብለዋል። በሪክ ማቻር ቦታ ሌላ ሰው ለመሰየም የተወሰነው ማቻር ጁባ እንዲገቡ የተሰጣቸው የጊዜ ገደብ ትናንት ቅዳሜ ካለፈ ከ48 ሰዓታት በኋላ እንደሆነም ተነግሯል። ይሁንና የሰላም ስምምነቱን የሚቆጣጠረውና ሂደቱንም የሚመረምረው የጋራ ኮሚሽን የማቻርን ተቀዳሚ ምክትል ፕሬዚዳንትነት ለሌላ መስጠት ትክክል አይደለም ሲል ነቅፏል። ለአንድ ሳምንት የሚቆይ የመጽሐፍት፣ የባህልና የሥነ ጽሑፍ ፌስቲቫል ዓለም አቀፍ እውቅና ባገኘችው የሶማሊላንድ ዋና ከተማ ሃርጌሳ ውስጥ ዛሬ ተከፈተ። ከዓለም በሙሉ የተውጣጡ ደራሲያን፣ ሰዓሊያንና የልዩ ልዩ ትምህርት ባለሙያዎች የሚካፈሉበት ይህ የሀርጌሳው የመጽሐፍት ፌስቲቫል ለዘጠነኛ ጊዜ የተዘጋጀ ሲሆን ናይጄሪያን፣ ጀርመንን፣ ብሪታንያን፣ ጋናን፣ ጣሊያንን እና ደቡብ አፍሪካን ጨምሮ ከ12 አገሮች የተውጣጡ ልኡካን ተካፋዮች ናቸው። ሁሉም የሩሲያ አትሌቶች ከብራዚሉ ሪዮ ዲ ጀኔሮ ኦሎምፒክስ መታገድ አይኖርባቸውም ሲል ዓለም አቀፉ የኦሎምፒክስ ኮሚቴ ወሰነ። இந்த ஐரோப்பா கோட்டடர 2014 சோச்சி ரஷ்யா உஸ்து பெதகாயடோ யக்ரம்ட் ஒலிம்பிக்ஸ் ஜவாதவச் የሩሲያ አትሌቶች ኃይል ሰጪ መድኃኒት ወስደዋል የሚል ዜና በመናፈሱ የሩሲያ አትሌቲክስ ቡድን በጠቅላላ ከሪዮ ውድድር ይታገድ ይሆናል ተብሎ መወራቱ አይዘነጋም። አሁን ግን እገዳው ቢያንስ ሁሉንም እንደማይመለከት የተወሰነ ሲሆን የዓለም አቀፉ ኦሎምፒክ ኮሚቴ ውሳኔ ይፋ የሆነውም ከዛሬ እሁድ ይቅርታ ከዛሬ እሁድ ስብሰባቸው በኋላ መሆኑ ታውቋል። ኮሚቴው ውሳኔውን ባሳለፈበት ስብሰባው እንዳስገነዘበው የሩሲያን አትሌቶች ለኦሎምፒክስ ለማሳለፍ የሚደረገው ማጣራት የእያንዳንዱ የስፖርት ፌዴሬሽን ኃላፊነት ይሆናል። የቱርክ ገዢውና ዋነኛው የተቃዋሚ ፓርቲዎች አባላት በአንድነት ዲሞክራሲን በመደገፍና ያለፈውን ሳምንት ደም ያፋሰሰ መፈንቅለ መንግሥት ሙከራ በማውገዝ ሰልፍ ወጡ። የሃይማኖታዊው በሆነው ሕዝባዊ ሪፐብሊካን በተባለ የቱርኩ ትልቁ ተቃዋሚ ፓርቲ የተጠራውና ዛሬ እሁድ በኢዝላማባዱ ታክሲም አደባባይ የተካሄደው ሰልፍ ከፍተኛ ቁጥጥርና ጥበቃ የተደረገበት መሆኑም ታውቋል። በዚህ ሰልፍ ላይ ቱርክን እንደ አውሮፓ አቆጣጠር ከ2002 ጀምሮ የመራው የፕሬዚዳንት ኦርዴጋን እስላማዊ የፍትህና ወግ አጥባቂ የተሰኘው ሌሎች ተቃዋሚ ፓርቲዎችም በአንድነት ተሳትፈዋል። የቱርክ አየር ኃይል አባላትም ሌላ የአንድነት ሰላማዊ ሰልፍ አድርገው ለጦር ኃይሉ ዋና አዛዥ ድጋፋቸውን ገልጠዋል። ፕሬዚዳንት ኤርዶጋን በመፈንቅለ መንግሥቱ ሙከራ ውስጥ የተነካኩትን ለማባረር ለማስር አስፈላጊም ከሆነ ሌላ እርምጃ ለመውሰድ ይረዳቸዋል የተባለ የአስቸኳይ ጊዜ አዋጅ ባለፈው ረቡዕ ማታ ይፋ ማድረጋቸው አይዘነጋም። በመጨረሻም ባለፈው ሳምንት ክሊቭላንድ ኦሃዮ ውስጥ እንደተካሄደው እንደ ሪፐብሊካኑ ፓርቲ ጉባኤ የዲሞክራቲክ ፓርቲው አባላትም በፕሬዝዳንታዊ ምርጫ የሚወከላቸውን እጩ ተወዳዳሪ ለመሰየም ከነገ ጀምሮ ፊላደልፊያ ፔንስልቬኒያ ውስጥ ጉባኤ ያደርጋሉ። የዲሞክራቶቹ ፓርቲ አባላት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እንዲወከሏቸው ሂለሪ ክሊንተንን ሳይሰይሙ እንደማይቀሩ በትልቅ ተስፋ ይጠበቃል። ይህም በዩናይትድ ስቴትስ የፕሬዝዳንት ምርጫ ታሪክ አንድ ዋና የፖለቲካ ፓርቲ ሴት እጩ ተወዳዳሪ በ ኮንቬንሽን ማለትም በጉባኤ ሲታጭ ሂለሪ የመጀመሪያ ናቸው። ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ርዝ፣ በ22 ሜትር ባንድ በ13860 ኪሎ ርዝ፣ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የእሁድ ሐምሌ 17 2008 ዓ.ም ምሽት ፕሮግራም ነው። ጽዮን ግርማ ከስቱዲዮ አብሬያችሁ ቆያለሁ። ሰለሞን አባተ በክሊቭላንድ ኦሃዮ ያየውን የቃኘውን ይነግረናል። ከዛ በፊት ግን ያሳለፍነው ሳምንት ተሰናብተን አዲስ ሳምንት ልን ጀምር ነው እና አንድ ሙዚቃ ጋብዘናችሁ ፕሮግራማችንን እንጀምር። ማዲንጎ አፈወርቅ ስወድላት ከሚለው አልበም ውስጥ የተጫወተውን ትዝታን ጋብዛችሁ ሰው ለምን ይኖራል

ሰው እንዴት ባለፈው በትናንት ይኖራል? ዛሬም በጅ ይዞ ለነገው መሰነዝ the نباله ونجي دكامو بمن لفرس بيتي سالك سالكين يا الله فلا غير بكنتو هنا فانا يا الله فلا غير بكنتو هنا فانا

በትዝታ ይዞን ነጎደ። እኔ ደግሞ እስቲ ወደ አሜሪካ ምርጫ ልውሰዳችሁ። የዩናይትድ ስቴትስ ሪፐብሊካን ፓርቲ አርባ አንደኛው ጉባኤውን በክሊፍላንድ ኦሃዮ አካሂዷል። እጩ ፕሬዚዳንት መሆናቸው በይፋ የተነገረላቸው ዶናልድ ትራምፕ የኢንዲያና ገዢ የነበሩትን ማይክ ፔንስን ምክትል እጩ ፕሬዚዳንት አድርገው መርጠዋል። ሰሞኑን ጉዳዩን ሲከታተል የቆየው ሰለሞን አባተ የሳምንቱን ከራሞት ጠቅልሎ ሊነግረን ከስፍሮ ይገኛል። እንግዶችም አሉት። ባልደረባችን ሶራ ሀለኬ ደግሞ የዲሞክራቶችን ጉባኤ ለመዘገብ ወደ ፊላደልፊያ አቅንቷል። እሱም መስመር ላይ አለ። ሰለሞን እንዴት አመሸ? እንደምናመሸሽ፣ ሲሆን እንደምናመሻችሁ፣ የተከበራችሁና የተወደዳችሁ አድማጮች፣ እንግዲህ እንዳልሽው ሲሆን ሰሞኑን የጋለ የፖለቲካ በዓል ሰሞን ነበረ ለዩናይትድ ስቴትስ ከሁለቱ ግዙፍ ፓርቲዎች አንደኛው ሪፐብሊካን ፓርቲው እንደ ጠቀስ ሽው አርባ አንደኛ ጉባኤውን አካሂዶ ሀምሳ ስምንተኛው ፕሬዚደንታዊ ምርጫ አርባ አምስተኛው የአሜሪካ ፕሬዚደንትን ለመምረጥ እጩውን በይፋ አቅርቦ ተጠናቋል። ሳምንቱ እንግዳ እንዳለህ መስመር ላይ ነግረህኛል እና እንግዳህ በምን ላይ ነው ሊያስረዱን የተጋበዙት? እስቲ ስለሳቸው ትንሽ ንገረን እና እኔ ከእንግዳህ ጋር ትቼህ ተመልሼ ሌላ እንግዳ ስታመጣመጣለሁ። በጣም ጥሩ ነው፣ አመሰግናለሁ። ሲሆን እንግዳ ይሄ ዶክተር ብሩክ ኃይሉ ናቸው። ዶክተር ብሩክ ኃይሉ በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ መምህርነት ብዙ ያገለገሉ፣ በዲፕሎማትነትም በተለያዩ ሀገሮች አሜሪካን ጨምሮ ማለት ነው ብዙ ያገለገሉ እስከ ምክትል አምባሳደርነት የሰሩ ናቸው። በአሁኑ ጊዜ ደግሞ በኦሃዮ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። በታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤት በጣም የተከበረ ትልቅ ትምህርት ቤት ነው። በዚያ መምህር ናቸው። ምሁር ነው ይዤ የመጣሁት በፖለቲካ ሳይንሱ ዘርፍ ዶክተር ብሩክ ኃይሉ መስመር ላይ ናቸው። ጤና ይስጥልኝ ዶክተር ብሩክ እንደምናመሹ ጤና ይስጥልኝ አቶ ሰለሞን የከበረ ሰላምታዬ ድረስ። ሰሞኑንም አብረን ነበርን። እኔ ወደ ዋሽንግተን ዲሲ እየተመለስኩኝ አሁን ኮሎምበስ ኦሃዮ ነው ያለሁት፣ እርስዎ ክሊቭላንድ ነው ያሉት። እና እስቲ ለአድማጮቻችን ይሄ የሪፐብሊካን ፓርቲው ጉባኤ ምን ይመስል እንደነበረ ጠቅለላ አድርገው እስቲ በባለሙያ አይን ይመልከቱልን ያሳዩልን። እስቲ እሺ፣ አመሰግናለሁ አቶ ሰለሞን ለተሰጠኝ እድል። ይህ የሪፐብሊካኖች አር ኤን ሲ አጠቃላይ ስብሰባ ለአራት ቀን ተደርጎ ነበር። ከሰኞ እስከ ሐሙስ ሐሙስ ተጠናቋል። በዶናልድ ትራምፕ መመረጥ የጠናቀቀ ሲሆን ስብሰባው ሰኞኑ በትልቅ ኮንትሮቨርሲ ነበር የተጀመረው። በአንቻ እና ግራንቻ ውዝግብና ውዝግብና ጭቅጭቅ፣ ግጭቶች ሁሉ የነበሩበት ነበረ ትክክል ነበረ። ይኸውም መሰኞኑ ይሄ አንዱ ችግር የነበረው ምንድን ነው፣ ዶናልድ ትራምፕን በከባድ ትልቅ ጥረት አድርገው ለማቆም ነበር ጥረታቸው። ሌላ አማራጭ አማራጭ ተፎካካሪ ለማምጣት ሌሎቹ ሜንስትሪም ሪፐብሊካን ጎን አንቱ የተባሉ መሪዎች ተሟሙተው ነበር ያ በእነ ሚት ሮምኒ እና በሌሎቹም የታጀበ የተመራ እንቅስቃሴ ነበር። ያ ሳይሳካ ቀርቶ ስብሰባው ከውዝግብ በኋላ ሊቀጥል ችሏል። እንደገና ይዛን ሁለታ ደግሞ የዶናልድ ትራምፕ ባለቤት እሳቸው ካደረጉት ኪኖት ቁልፍ ንግግር የአንዳንድ የተወሰኑ ፓሴጆችን የተወሰኑ አባባሎችን ከንግግራቸው ከሚስስ ሚሼል ኦባማ የፕሬዚደንት ኦባማ ባለቤት ኮፒ ኮርዣው ማስገባታቸው ራሱን የቻለ ትልቅ ችግር መፍጠሩን ታስታውሳል። አቶ ሰለሞን ከስምንት ዓመት በፊት የተደረገ በሚሽል ኦባማ ንግግር ነበር የተወሰነ ክፍሉን ከእንጭበው ወስደዋል ወይም ኮርጀዋል ተብሎ የተወነጀሉ፣ ችግሩን ደግሞ አባባሰው። ይሄ ሁለት ሺ ስምንት ሚስስ ኦባማ ንግግር አላደረግንም በሚል ምንም ላለመቀበል ወስደው ነበር የዶናልድ ትራምፕ አማካሪዎች እና ሳቸውን ጨምሮ ብዙ ቀን ነበር የፈጀባቸው ለማመን። ምክንያቱም ቢያምኑ ኖሮ ቶሎ ጉዳይ ችግር ሳይሆን ያልፍ ነበረ፣ ግን ያልፍ አልቻለም። ሚዲያ እንደምታውቀው ደግሞ አንድ ጉዳይ ሲያይ መልስ ከሚያጠግብ መልስ ካላገኘ ሚዲያ ጋዜጠኛ ነክሶ ይዛል። በዛ የተነሳ ነገሩ በጣም ትልቅ ውዝግብ ውስጥ ገብቶ ነበር። ሌላው የተነሳው የቴድ ክሩዝ ንግግር ነው። ተጋብዘው መጡ። ንግግር ሲያደርጉ ያው እንደምናስታውሰው ዋና ተቀናቃኝ ነበሩ። ከቴክሳስ ሴናተር ናቸው ቴድ ክሩዝ። ያው ንግግራቸው ላይ ዶናልድ ትራምፕን ማለት ድጋፋቸውን እንደሚሰጡ እሳቸውን እጩነት ተቀብለው በይፋ መናገር ይህን ነበረባቸው ይጠበቅባቸው ነበረ ይጠበቃል፣ ይጠበቃል። ሌላው ጆን ካሲች ማለት የውሃው ገቨርነር ከአስራ ሰባት ሰባቱ ተወዳዳሪዎች አንዱ ነበሩ። እሳቸው በጣም ጠንካራ ተፎካካሪ ነበሩ። ጥሩ ደረጃም ደርሰው ነበረ። ኦሃዮ ሆስት ስለምታረግ ስቴት ኦፍ ኦሃዮ መገኘት ነበረባቸው፣ ኃላፊነት ነበረባቸው ነገር ግን ስብሰባው ላይ ላለመገኘት ወስነው አልፈውታል። ይሄ ራሱ በአሜሪካ ፖለቲካ ታሪክ ታይቶ የማይታወቅ ነው። እሳቸውም ያልተገኙበትም ምክንያት ባቸው ጠቆም እንዳደረጉት ዶናልድ ትራምፕ እጩነት አያምኑም፣ እውነተኛ ሪፐብሊካንም አይደሉም፣ እንደ ጉዳይ ጊዜው የፈጠራቸው ሰው ናቸው። በተለያዩ ምክንያቶች አሁን በማነሳ ናቸው በዛ በዛ የተነሳ የመጡ ሰው ናቸው። እና ከቁም ነገርም ያኛ- ባለመቁጠር መቁጠር ገለጣል። ይሄም ራሱ የቻለ አዋራ አስቶ ነበር። አቶ ሰለሚ እስቲ አንድ ጥያቄ ላንሳ። እዚህ ጋር ዶናልድ ትራምፕ ሐሙስ ከዕለት ባደረጉት የመቀበያ ንግግራቸው እጩነታቸውን ይህን ይህንን የኦባማ አስተዳደር በብዙ ወቅሰዋል። በብዙ ተናግረዋል። ክሊንተንን በጣም ወቅሰዋቸዋል። እንደውም ክሊንተን ማለት ሞት ጥፋትና ድክመት ማለት ነው ብለው ነው የተረጎሟቸው። እንደዚህ አድርገው ነው እኩል ያተካከሏቸው ሂለሪ ክሊንተንን እና በብዙ ውድቀት ሁሉ ተጠያቂ አድርገዋቸው ምን አሉ? እኔ አውቃለሁኝ የሪፐብሊካን የዚህን መንግስት የስርዓቱን ድክመት አውቃለሁኝ ምን እንደሆነ እና እኔ ብቻ ነኝ ደግሞ መድህኑም ብለው ተናግረዋል። እና ምን ማለታቸው ነው? ዶናልድ ትራምፕ በሚገርም ሁኔታ ነው እኔ ነኝ የመፍትሄ ቁልፎቹን መፍትሄውን ሁሉ በእጅ ያዝኩት እኔ በሚል ራሳችን ያቀረቡት ይሄ ያልተለመደ አካሄድ ነው። አንድ ሀገር ያውም አሜሪካንን የሚያህል ሀያል ሀገርና ግሎባል ፓወር እንኳን የአሜሪካን ያህል እና አንድ ታዳጊ ሀገር አንድ ሰው ብቻውን ሊመራ ብቻውን አይችልም። ቲም ወርክ ሁሉ አለ፣ ተጋግዞ ፓርቲው መሪው ፓርቲ ነው ያንቀሳቅሰው። እና እሳቸው ምን ነበር የሚሉት እንደ አንዳንድ ነገሮች ባነሳ ሎይን ኦርደር አመጣለሁ እኔ እናንተ ድምፅ ነኝ፣ ለተበደለው ለተጨቆነው ዜጋ የእናንተ ድምፅ እና አድቮኬት ነኝ። እኔ ብቻ ነኝ ይህን እንትን ችግሩ መፍታት የምችለው ታገልላችኋለሁ። እና ደግሞ አሜሪካ ፈርስት፣ ኢትዮጵያ ትቅደም እንል ነበር ድሮ ሀገራችን። ይህም አሜሪካ ፈርስት የሚል መፈክር ይዘው ተነሱ። አሁን እንዳልከው ከእንትና ጋር ስናያይዝ ከሚስ ሂለሪ ክሊንተን ጋር የሚሉት ምንድን ነው? አሜሪካ በአሁኑ ወቅት ትልቅ ክራይስስ ላይ ናት ነው የሚሉት። ዱምና ግሎም ይባላል በጣም የጨለማ ጉዞ ውስጥ አሜሪካ እንዳለች አድርገው ነው የሚያቀርቡ። ድቅድቅ ያለ ጥቅጥቅ ያለ ጨለማ ውስጥ አሜሪካ እንዳለች አድርገው ነው የሚያቀርቡት። ይሄ ደግሞ እውነቱን ለመናገር ከእውነት የራቀ ነው። በግል ያስተያየት እንግዲህ ሰውየው እንደ ስትራቴጂ እንደገባኝ፣ እንደ ስትራቴጂ እና ታክቲክ ይዞ የተነሱት የተወሰኑ ሶሻል ግሩፖችን፣ ማህበራዊ ቡድኖችን፣ ማህበራዊ ክፍሎችን ማህበራዊ ክፍሎችን ቀልብና ልባቸውን ለመሳብ በዚህ አይነት ስትራቴጂ ነው። ባለፉት ይኸው አስራ አንድ ወር ሆናቸው ካምፔን ከጀመሩ ልክ በአስራ አንድ ወራቸው ነው ለማሸነፍ ያበቁት። ከአስራ አንድ ወር ጀምሮ በዚህ መልክ ነው የሚንቀሳቀሱት። አሜሪካ አለቀላት ማጥ ውስጥ ግጡስ ገብታለች ኢኮኖሚው አይሰራም ኦባማ ከመጣ ጀምሮ ምንም ነገር አይሰራም ልክ ኦባማ የሀገሪቷን ታሪክ የሀገሪቷን ችግር ሁሉ ይዘው እንደመጡ በማስመሰል ማለት ነው እና ከዚህ ሁሉ ችግር ማወጣችሁ እኔ ነኝ ሂለሪ ክሊንተንን በተመለከተ የኦባማ የፈጠራት ኦባማ አምሳያ መታየት የሚገባት እና የእሱም ተቀጽላ ናትና ከእሷ ምን መረጥ አንችልም ቢመረጡም የኦባማ ሶስተኛ የስልጣን ዘመን ነው የሚሆነው እያሉ ነው የሚናገሩት ትክክል ሁለት ነጥብ ዜሮ ቱፖንት ዚሮ ይባላል በዌብሳይት ንትን ቴክኖሎጂ እናቸውም ስትራቴጂው የአሜሪካንን የህብረተሰብ ቡድኖችን ለመሳብ ነው ምን አይነት ቡድኖች ናቸው ወደሚለው ባጭሩ በመጣ ይሄ ብሉ ኮላር ማለት ሰራተኛ መደብ ኖርማል ዜጋውን በተመለከተ ሬቱን ስናስገባ ደግሞ ነጩን ወገን ሩራል ኤሪያ ኢቫንጀሊካል የሆነ ገጠር አካባቢ ያሉ ያሉ ወንጌላዊያን አዎ አሜሪካ የሚያቋት አሜሪካ ወደ ኋላ እየሄደች ነው ብለው የዶናልድ ትረምፕን ቅኝት እንደ በገና ቅኝት በዛ ተመስጠው ኢሞሽናል ሆነው ስጋትም ይዟቸው፣ ግማሹ ስጋት ይዞ፣ ግማሹም ኢሞሽናል ሆኖ አገር ያለቀላት ብሎ የሚያስብ ምክንያቱም ሰውዬ ዊ ሀብ ቱ ጌት ኦውር ካንትሪ ባክ ሀገራችንን ማስመለስ አለብን እያሉ ነው ቅኝቱ ደጋግሞ ደጋግሞ ለህዝቡ በሚዲያ የሚሰጡ ይሄ እንግዲህ ምን ድምታ አለው? ምን ኢምፕሊኬሽን አለው? እንዲ አሜሪካንን ከማንም ነው ያስመልሱት? አሜሪካ የብዙ ብሄር ብሄረሰቦች ሀገር ናት። የማይግረንት አገር ናት ቅኝ ከሆነች ጀምሮ እና ከማንም ነው ያስመልሱ ሲል ያው በውስጥ እገ ምንድን ነው የምናቃት አሜሪካ እስካሁን ዲሞግራፊውም ስናይ ነጩን ህብረተሰብ በቁጥርም ያመዝናል። አሁን ግን ወደ ስልሳ ሁለት በመቶ እየወረደ ላቲኖ ሂስፓኒኩ፣ ጥቁር አሜሪካኑ፣ የእስያ አሜሪካኑ፣ ኢንዲያን ፓኪስታኑ፣ የአፍሪካን አሜሪካንስ ቁጥር ከፍ ከፍ ከፍ እያለ መጥቶ ያ የተለመደችው አገር በተለመደችው መልክ ኢቭን እራሱ አስታውስ እንደሆነ አቶ ሰለሞን ኦባማ ስልጣን ላይ ሲይዝ በሶስተኛው ቀን ነው ትልቅ ተቃውሞ የገጠመው። የእሱን የመጀመሪያ ተርም ሁሉ ሁለተኛ እንዳይመረጥ የነበረው እንቅስቃሴ የነበረው ጥረት በህዝቡ ስሜት ላይ ተንተር ሰው ለመጋለብ የፈለጉት የሚጋልቡትም። ሁለተኛ እኚህ ሰውዬ በጣም የተካኑ ሰው ናቸው። እርግጥ ነጋዴ ናቸው። ንግድ ያስከብራል። ግን ንግድና ደግሞ ፕሮፌሽናል ፖለቲሽያንነት የተለያየ ነው። አንድ ቀን ተመርጠው አያውቁም በተለያየ ደረጃ በስቴትም፣ ሎካልም፣ በሲቲም በፌዴራል ደረጃ። ነገር ግን አንድ ያላቸው ተሰጥኦ ምንድን ነው? ሚዲያውን በሚገባ መጠቀም የሚችሉ የተቃኑ ሰው ናቸው። ሚዲያው እሳቸው ላይ ያለ እረፍት ቀን በቀን ሰዓት በሰዓት በሚገርም ሁኔታ ስንት ሺህ የቴሌቪዥን ጣቢያ ስንት ሺህ ሬዲዮ ጣቢያ ነው አሜሪካ ያለው? አቶ ሰለሞን ታውቃለህ። ሁልጊዜ ስለሳቸው ባላለሰለሰ ሁኔታ ትኩረቱን እየሳቡ ጥያቄ ሲጠየቁ ወይም አንድ ጉድ ነገር እየተናገሩ ወይም ጥያቄ ሲጠየቁ ሙሉ መልስ የማይሰጡበት ጊዜ አለ። ያሳሚዲያውን እየሰደቡ ጭምር ሚዲያውን እየሰደቡ ጭምር እኮ ነው እንዲናገር እኮ የሚያደርጉ ወደዛ። ትክክል አሁን ለምሳሌ ታስታውሳል አሁንም ቀጥለውበታል ሂለሪ ለምሳሌ ክሩክድ ሂለሪ ነው የሚሏቸው ጠማሟ ልቧ ልቧ ድፍን ወይ ጠማሟ ሂለሪ ክሊንተን ይሏታል እና ቴድ ክሩዝን ደግሞ ላይን ቴድ ውሸታሙ ቀጣፊው ላይን ቴድ ብለው እንትን ይላሉ እነ የፍሎሪዳውንም ሴናተሩ ምን ያልነኩት ያልነኩትና ያልገፉት ስብናቸውን ያልተጋፉ ሰው ሴናተር መሪ የሪፐብሊካን አንቶ አንቶ የተባሉ ዴሞክራቶችም ሁሉም ደርሶታል። እንደ ጠበል ማለት ይቻላል እንግዲህ ይህን ሲያደርጉ ምንድን ነው የእሳቸው ስትራቴጂ ምንድን ነው? የአንድን ሰው ፐርሰናሊቲና ስብአነት ልክ አንድ ጥሩ ሁልት የሚቀርጽ ሰውዬ ባለሙያ ከሙሉ ድንጋይ ጠርቦ እንደፈለገው መልአክ አስመስሎ ወይ ሰጠና አስመስሎ ይቀርጻል። እሳቸውም ደረጃ በደረጃ ሳያሰልሱ አሁን ሂለሪ ክሊንተንን ለምሳሌ ብንወስዳል አስራ ስድስቱን ኖክአውት በጨዋታ ያስወጧቸውን በዚህ መልክ ነው። ደረጃ በደረጃ እየሸረፉ እየሸረፉ እያደቀቁ ከይህ ሚዲያ ድልድይ ነው እና ከህዝብ ጋር እነሱን ከህዝብ እየለዩ እሳቸውን ከፍ ከፍ እያደረጉ በተሳካ ሁኔታ ያ ደረጃ ደርሰው ሊያሸንፉ በቅተዋል። እሺ፣ እንግዲህ ዶክተር ብሩክ ኃይሉ በጣም አመሰግናለሁ። እስካሁን ድረስ ለሰጡን ትንታኔና ማብራሪያ የሪፐብሊካን ፓርቲውን ሁኔታ የሚመለከት ነበረ። እስካሁን የነበረው ሁኔታ ነገ ዲሞክራቲክ ፓርቲው ጉባኤውን ጀምሮ ለመጪዎቹ አራት ቀናት በስራ ላይ ይቆያል። በፔንሲልቬኒያ ፊላዴልፊያ ነው የሚካሄደው። ፊላዴልፊያ ባልደረባዬ ሶራ አለቄ ይገኛል። እንግዲህ ሶራ፣ እንዳየኸው እንደሰማኸው፣ ዶክተር ብሩክ ኃይሉ መስመር ላይ ናቸው። ስለ ሪፐብሊካን ፓርቲው ያለፈው ሳምንት መሰንበቻ ነግረውናል፣ ትንታኔያቸውን ሰጥተውናል። ነገ የሚጀምረው የዲሞክራቲክ ፓርቲው ጉባኤ ደግሞ እስከ ፊታችን ሐሙስ ድረስ ይዘልቃል። ሂላሪ ክሊንተንን እጩ አድርጎ በይፋ ያሳውቃል ተብሎ ይጠበቃል። ሪፐብሊካን ፓርቲው አሁን ታሳቢ ሳይሆን የጸደቀ እጩ አለው፣ ዶናልድ ትራምፕ ሂላሪ ክሊንተን እስካሁን ድረስ የዲሞክራቲክ ፓርቲው ታሳቢ እጩ እንጂ ገና የጸደቁ ወይም ሙሉ እጩ አይደሉም። እስቲ ዝግጅቱ ምን ይመስላል፣ ሶራ? የጉባኤው በአንተ በፔንሲልቬኒያ አካባቢ ያለው እንግዲህ ዴሞክራቶቹ ሂላሪ ክሊንተንን በአሜሪካ የመጀመሪያ የሴት ፕሬዚዳንት ለማድረግ ድግሱ ቀልጧል፣ ሰፈሩ ጬሷል። ስነ ስርዓቱን በወልስ ፋርጎ ለመጀመር አዳራሽ ሪባኑ ተቆርጧል። የፕሮስካፌሽም ተጀምሯል ማለት ይቻላል። ቀሷል ጣኑ በለኝ ፈንዲሻ ሁሉ ተመጥኗል። ወንገሬ ነህ። እሺ እንግዲህ ላይ ታሪከኛው ወይንም ታሪከኛው የፊላዴልፊያ ከተማ ሁሉንም ለማዘጋጀት ሁሉንም እያመቻቸች ነው ማለት ይቻላል። እሺ ልኡካኑ እየገቡ ነው ያሉት በአሁኑ ጊዜ ጋዜጠኞች፣ የሚዲያ ሰዎች እየገቡ ነው ያሉት። አዎ፣ እንግዲህ የምጠበቀው ወደ አምሳ ሺህ የሚሆኑ ሰዎች ይገኛሉ ተብሎ ይጠበቃል። አራት ሺህ ሰባት መቶ ሰባ ስድስት ዴሌጌት ወይም የፖለቲካ የፓርቲ ተወካዮች የሲቪል ማህበራትን ጨምሮ ሲቪል ጨምሮ የንግድ ሰዎችን ጨምሮ የተለያዩ ሰዎችን ጨምሮ እንደሚገቡ ነው የምጠበቀው። በዚህ ላይ ደግሞ አስራ ስድስት ሺህ የሚሆኑ የመኝታ የሆቴል መኝታ ቤቶች እነዚህን ሁሉ ለማስተናገድ ሽርጉድ ጀምረዋል። ሰለሞን፣ የጸጥታው ሁኔታስ እንዴት ነው? በከተማ የት ውስጥ ክሊቭላንድ ላይ ትንሽ ውጥረት የነገሰበት ነበረ። በእናንተ በኩልስ ምን ይመስላል? ፊላዴልፊያ ፊላዴልፊያ እንግዲህ ብዙ ሺህ የሚገመቱ ሰልፈኞች ደጋፊዎች የፖለቲካ የፓርቲ ደጋፊዎች እና በተለያዩ ሪሶች ላይ ሰልፍ የሚወጡ ለምሳሌ የጥቁር ሕይወት ይገደናል ወይም ብላክ ላይፍስ ማተር የጋብቻ ክብራት ይረጋገጥልን በምሉ ኢንቫይሮንመንትን ወይም ደግሞ አካባቢ ጥበቃን ጨምሮ በተለያዩ በተለያዩ ሁኔታዎች የሰላማዊ ሰልፍ የመውጡ ሰዎች እንደሚገኙበት ነው የምጠበቀው። በዚ ላይ ደግሞ ፖሊስ ከፌደራል ምርመራ ቢሮ ጋር በመሆን ከሲክሬት ሰርቪስ ጋር በመሆን ከሎካል ወይም አካባቢ ፖሊስ ጋር ለመገናኘት ተው ለማስከበር በየ አካባቢው ይገኛሉ። አመሰግናለሁ። ሶራ እንግዲህ ስላለው ሁኔታ ጀምረኸዋል። ሰሞኑንም በተከታታይ እንጠብቃለን፣ በፌስቡክም በአየር ሞገዶቻችንም ዘገባዎችን እንጠብቃለን ከፊላ ያስ ወደ ዶክተር ብሩክ ልመለስ። አጠር ያለ ማጠቃለያ እንዲሰጡን ጭምር ነው እንደ መንደርደሪያ ጭምር ነው ዶክተር ብሩክን መጋበዝ የምፈልገው ሁለቱ ፓርቲዎች በአንጻራዊነት የቆሙ ፓርቲዎች ናቸው። ከዚህ በፊት እንደገለጹት ሌሎች ብዙ የፖለቲካ ፓርቲዎች ዩናይትድ ስቴትስ ውስጥ ቢኖሩም አንደኛው ወግ አጥባቂ ወይም ኮንሰርቫቲቭ የሚባለው የሪፐብሊካን ፓርቲው እና ለዘብተኛ ወይም ሊበራል የሚባለው ዴሞክራቲክስ ፓርቲው ተፋጠው ያሉ ገዢ ፓርቲዎች ናቸው። ሁለቱ እስቲ የሁለቱ ንጽጽር ምንድን ነው የሚመስለው? ምንድን ነው የሚያነታርካቸው እና የሚያጨቃጭቃቸው አብረው እንዲመልሱልኝ ደግሞ የምፈልገው ለአፍሪካ ሀገሮችስ የትኛው ቢሆን ነው የተሻለ ነገር ጠብ ሊያደርግ ይችላል ተብሎ የሚታሰበው ከቀጣዩ ሳምንት የዴሞክራቲክ ፓርቲ ጉባኤስ ምን ይጠበቃል ዶክተር ብሩክ እሺ አመሰግናለሁ አቶ ሰለሞን መቼም በሰፊው ይህን ጥያቄ ብዙ ነጥቦች ይነካካል ግን ተቻለን በአጭሩ አስቀምጠዋለሁ እንግዲህ ዋናው መሰረቱ ዋናው ፒላሩ በሁለቱ ፓርቲዎች መካከል ሪፐብሊካኖች አቋማቸው ሊሚትድ ገቨርንመንት ይባላል። ውስን የሆነ መንግስት፣ ሊሚትድ ኢንተርቬንሽንም አብሮ የተያዘ ነው። መንግስት የሚባለው ኢንስቲቱሽንና ተቋም በአንድ ግለሰብ ህይወት ላይ በዜጎች ህይወት ላይ እጁ መርዘም የለበትም፣ እጁ ቁጥብ መሆን አለበት። የመንግስት ስራ ጸጥታን ማስከበር፣ ቀን በቀን አስተዳደራዊ ስራዎችን መስራት ፓብሊክ ኦርደር እና ሴፍቲ መስጠት፣ ማስከበር፣ የመሳሰሉትን ማካሄድ፣ ሀገሪቷን ደህንነት መጠበቅ፣ የሀገሪቷን ፎሬን ፖሊሲ መምራት። ከዛ ውጪ ግን እያንዳንዱ ግለሰብ ነጻነቱ ማክሲማል ኦፕቲማል እና ማክሲማል በሆነ ሁኔታ ከመንግስት ጥላ ስር ውጪ ሆነው እያንዳንዱ ዜጋ የፈለገውን የግል ህይወቱን በስራው፣ በትምህርቱ፣ በጤናው፣ በሁሉም እንዲቀሳቀስ የሚል ነው። በአንጻሩ ዲሞክራቶች ምንድን ነው የሚሉት? መንግስት የራሱ የሆነ ሚና መጫወት አለበት። በተለይ ከሀያኛው ክፍለ ዘመን ወዲህ የመንግስት ኃላፊነት እየጨመረ መጥቷል። ለግለሰቦች ሁሉን ነገር መተው፣ ግለሰቦች ብቻቸውን ሶሉሽን ወይ ውጤት ሊያመጡ አይችሉም። መንግስት ፕሮአክቲቭ የሆነ ሚና መጫወት ሮል ሊኖረው ይገባል። መንግስት ፖዘቲቭ ኢንተርቬንሽን ኢንተርቬንሽን ይባላል። እሱ ምንድን ነው? በኔጋቲቭ ሳይሆን ፖዘቲቭሊ ኢንተርቪን በማድረግ ለህዝቡ ለምሳሌ ጤናን ጤናን ስርዓት ዘርግቶ ማቅረብ፣ ኢኮኖሚ ሲናጋ ደግሞ ለህዝቡ ስራ አጥነት ድጎማም ሆነ አንዳንድ እርዳታ የሚደረግ እንደሆነ ማድረግ፣ መንገዶችን መጠበቅ፣ ኤርፖርቶችን ማስፋፋት ከሚሰበሰበው ታክስ የሚሰበሰበው ታክስ ደግሞ በአቅም እንዲመጠን ማለት ብዙ ካለው ብዙ ካለው ትንሽ ጠንከር ያለ ገንዘብ ፐርሰንቴጅ ይወሰዳል ከደህየውና ብዙ ከሌለው ደግሞ እንደ አቅሙ በፐርሰንቴጅ መለስ ያለ ፐርሰንቴጅ ታክስ ይወሰዳል። ያ ገንዘብ በሙሉ ቋት ውስጥ ይገባና ለሁላችንም ቤኔፊት ፎር ደ ፓብሊክ ጉድ እንጂ ለጥቂት ኤሊቶች አንድ ሁለት አምስት በመቶ የማይሞሉ ኤሊቶች ለእነሱ አድቫንቴጅ መጠቀሚያ መሆን የለበት። መጠቀሚያ መሆን ያለበት ድሃውንም፣ ሚድል ክላሱንም፣ ወርኪንግ ክላሱንም ሁሉንም በሚነካ ፖዘቲቭ በሆነ መንገድ መንቀሳቀስ አለበት የሚለው ሁልጊዜ በእነዚህ ሁለት ትላልቅ ፓርቲዎች መካከል በአሜሪካ ብቻ ሳይሆን በእንግሊዝም፣ በጀርመንም፣ በስዊስም በሁሉም በካናዳም፣ ትልቁ ትግል ሌፍትና ራይት የሚባለው የፖለቲካ ስፔክትርም ላይ የሚቆሙ ናቸው። ሪፐብሊካኖች ሴንተር ራይት ነው ሁልጊዜ አቋማቸው። ዲሞክራቶች ሴንተርና ሴንተር ሌፍት ከዛም ፕሮግሬሲቭ እየሆነ ይሄዳል። ይሄ ነው ቤዚካሊ መሰረታዊ ልዩነታቸው። በዓለም አቀፍ ግንኙነትን በተመለከተ ዲሞክራቶች ኢንጌጅ ኢንጌጅንግ የሆነ አፕሮች እንዳለ። ኢንጌጅንግ ማለት አሜሪካ አንድ ሀገር ናት ሀያል ሀገር ብትሆንም አሜሪካ ግን ከዓለም ስብስብ መቶ ሰማኒያ መቶ ዘጠና ከሆነ ሀገሮች ጋር አንደኛውን ከእነሱ ጋር በሰላም በፓርትነርሽፕ በመከባበር በመተጋገዝ ሚናችንን መወጣት አለብን በአለም ጉዳዮች ላይ የሚል አጀንዳን ያላቸው። ሪፐብሊካኖች ብዙ አመታት ይዋዥ ቃል ብዙ ጊዜ አቋማቸው ምንድን ነው ሊሚትድ ገቨርንመንት ሊሚትድ ኢንተርቬንሽን ግሎባል አፌርስ ላይ ማለት በሁሉ አለማዊ ጉዳይ ላይ እኛ ጣልቃ እጃችንን ማግባት የለብን። አሁን ዶናልድ ትራምፕ ትናንት ጠዋት ሲሉ እንደነበረው ከጃፓኖች ምን አገኘን እኛ። እኔ ስልጣን ላይ መውጣት ስመረጥ ኖቬምበር ሀያ ጀምሮ ሁሉ ነገር ይለወጣል ብሎ ተናግሯል። ማለት ጃፓን እየጠበቅናት ወታደሮቻችንን ልከን ጃፓን አስፍረን፣ ደቡብ ኮሪያም ለኮሪያኖች አስፍረን ምን ጥቅም አገኘን? መክፈል ሁሉ አለባቸው። ማለት ደረጃ ነው የደረሱት። ይሄ እንግዲህ ይታያቸው፣ ምን ያህል ኢምፓክት እንደሚኖረው። ሪፐብሊካኖቹ ብዙ ጊዜ አይዞሌሽኒስት ናቸው። አሜሪካ ካምስ ፈርስት፣ የእኛ ደህንነት እስካለ ድረስ እናስጠብቃለን እንደ ሁኔታ ደግሞ እንዳስፈላጊነቱ ፓርትነሮች እየፈጠርን ከአውሮፓን ከምንም እንገፋለን። ብዙ ጊዜ ግን ሁልጊዜ ከአሜሪካ ጥቅም አኳያ የሚል ነው። በክላይመት ና በኢነርጂን ስሜት ዲሞክራቶች ና ሪፑብሊካኖች የተለያየ አቋም የተለያየ ቦታ ላይ ነው። በኖቶ አካባቢ ና በኃይል አጠቃቀም ላይ ማለት ነው። አዎ፣ በኃይል አጠቃቀም ላይ ለምሳሌ ግሎባል ክላይማቲክል ቼንጅን በተመለከተ ዲሞክራቲክ አስተዳደሮች ና ዲሞክራቶች በጣም ኢንጌጅድ በሆነ ሁኔታ ከዓለም ሀገሮች ኢቨን ከአፍሪካ ሀገሮች ጋር በብረት ቆመን የኮፐንሃገን ወደ ዣኔሮም አግሪመንት የመሳሰሉትን ቢሆን አብረን መሳተፍ አለብን የሚለውን አይ ቲንክ ብዙ ጊዜ እንዳልወስድባችሁ ብዙ ዝርዝር ሁኔታዎች አሉ። እንግዲህ የፓርቲው ልዩነት ለአድማጮቹ ግልጽ እንዲሆን ነበር ያሰብኩት መልሶታል። እንግዲህ አንድ ልጨምርና ና ልጨርስ፣ ፓርቲዎቹ አሁን ዴሞክራቶቹ እዚህ ሲገናኙ በፕላትፎርማቸው ላይ ደግሞ ወይንም ደግሞ በመተዳደሪያ ሕጋቸው ላይ ይወያያሉ። የሚጨምሩት ነገር ካለ፣ የሚቀንሱ ነገር ካለ የሂለሪ ክሊንተን መንግስት ብትመረጡ ምን አይነት መተዳደሪያ ደንብ ይዞ ይመጣል በሚለው ላይም ይወያያሉ። እንግዲህ ውይይቱ ጊዜ የምናዳብረው ይሆናል። ይዟል እንግዲህ ጉባኤው አንድ ነጥብ ላክል እዚህ ላይ እሺ እሺ ነው እንግዲህ ከዲሞክራቲክ ናሽናል ኮንቬንሽን ከስብሰባው የሚጠበቀው አቅጣጫ መስጠት ነው። ድራፍቱ ቀርቧል ኦሬዲ አቶ ወንድሜ አቶ ሰራ እንዳለው ድራፍቱ ቀርቦ መነጋገሪያው ፕላትፎርም፣ ፓርቲ ፕሮግራም አጀንዳው ቀርቦ ቀርቧል። ረቂቁ ቀርቧል። አዎ ረቂቁ ቀርቧል። ተመስርተው የሚነጋገሩት ኮሚቴ ተቋቋመ። ኮሚቴ አቅርቦታል። ሰኞ እንግዲህ ትልቁ ሀይላይት ሴናተር በርኒ ሳንደርስ ይናገራሉ። እንግዲህ እሳቸውና ደጋፊዎቻቸው እንዴት እንግዲህ የምናየው የምንከታተል ይሆናል። ሚሼል ኦባማም ሰኞ ነው የሚናገሩት። ማክሰኞ ቢል ክሊንተን ይናገራሉ። እንደው ሮቭ ፕሮግራሙ ላይ እንደሚታየው ጆ ባይደን ምክትል ፕሬዚደንቱ እና ፕሬዚደንት ኦባማ ራሳቸው ይናገራሉ። ሐሙስ እንግዲህ መዝጊያው ላይ ቼልሲ ክሊንተን እናቷን ሂለሪ ክሊንተን አስተዋውቃ መዝጊያው እንግዲህ ሂለሪ ክሊንተን ተቀብ እያለሁ ግራፊያችሁን ፕሌሲንጉን በሚል የሚጠናቀቅ ይሆናል። በጣም ላይ ነው ለማለት እችላለሁ። አሁን ዛሬ የመጣ አዲስ ዴቨሎፕመንት አለ። እሱ ምንድን ነው? አንዳንድ ኢሜሎች ወጥተዋል። አቶ ሰለሞን ለማካፈል የምፈልገው እሱ ምንድን ነው? የበርኒ ሳንደርስ ደጋፊዎች ትንሽ ቅሬታ እያሰሙ ነው። አፈትልኮ የወጣ ኢሜል አለ። ይህም ፈትልኮ የወጣው ኢሜል የበርኒ ሳንደርስ ካምፔን ስታፎችና ኮንግረስ ውመን ዴቢ ዋሰርማን ሹልስ መካከል ትልቅ አተካራ መጥቶ ነበረ ያንን እንዴት አድርገው ኮንግረስማን ዴቢ ሀንድል እንዳደረጉት ሴናተር በርኒ ሳንደርሶች በደጋፊዎች ቅሬታቸውን ኦረዲ እያሰሙ ስለሆነ ይህንን አይቲንክ ሰኞ ራሱ ትንሽ ሞቅ ያለ ክርክርና እንት ሊኖር ይችላል የሚል ግምት አለኝ። እንግዲህ አቶ ሶራው ሶራ ይህን በተመለከተ ዘግበው ያጋረናል። የጋለ ይሆናል ብለን እንጠብቃለን ማለት ነው። በጣም አመሰግናለሁኝ። ሁለታችሁንም በጣም እናመሰግናለን። ከእሁድ ዝግጅት ጽዮን ግርማና እኔም ሰሎሞን አባተ እንግዲህ ሳምንቱን ሙሉ ስለሚዘልቅ ጉባኤው ዶክተር ብሩክም እየተመላለሱ ትንታኔና ማብራሪያውን ይሰጡናል። ክሊቭላንድ ላይ እንደነበረው ሶራም ዘገባዎችህን እንጠብቃለን። በጣም እናመሰግናለን አቶ ሰለሞን። ሰለሞን እንግዲህ አንተንም እንግዶችህንም በጣም እናመሰግናለን። ለሰጠህን ማብራሪያም በጣም እናመሰግናለን። ሰሞኑን አድማጮቻችንን ስለ ሄድክበት አካባቢ መረጃ እንደምታስቀርማቸው መረጃ እንደምትሰጣቸው ተስፋ እናደርጋለን። ለዛሬ ግን ለዛሬ ግን በዚሁ ልሰናበትህ ሙዚቃ ጋብዤኛ፣ አንድ አልቀመሽ፣ አንድ ሙዚቃ ማን ልጋብዝህ? እባክህ የአብነት አጎናፍር፣ የአብነት አጎናፍር ማን ነው ያለው የሚል አንድ ቆንጆ ዘፈን አለው። እሱን ጋብዤ ወደሚቀጥለው ፕሮግራም እሄዳለሁ። ከአንተ ጋር ግን ደህና አምሽ፣ ቻው። ሰላም ግባ። ደህና አምሽ። አመሰግናለሁ ሲሆን ማን ነው ያለው አልልም፣ አልጠይቅም። ማ ነው ያለው ብዬ አልጨነቅም። ማን ነው ያለው መናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብየኔ ሰው አልወቅስም ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቦ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው ለማንብዬ ባዶነት ተሞላው ለማንብዬ ለገለባው ክብሬ

ማን ነው ያለው ካልኩኝ ብዙ ስማለው፣ ማን ነው ያለው ብልስ ማንን አምናለው? ማን ነው ያለው አውከዋአለው ባይ ብዙ በሞላበት ያደግ ማልጓዝ መዘዝ

ያለው አለልም አልጠይቅም ማን ነው ያለው ብዬ ማልጨነቅም ማን ነው ያለው ምናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ

የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት ፕሮግራም ነው። አሁንም ወደ አሜሪካ ምርጫ ነው ይመልሳችሁ። ቢሊዮነሩ የንግድ ሰው ዶናልድ ጆን ትራምፕ ሪፐብሊካን ፓርቲ ለአሜሪካ ፕሬዝዳንትነት በይፋ እጩ አድርጎ መርጧቸዋል። ለመጪው ፕሬዝዳንታዊ ውድድርም ከቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ባለቤት ከቀድሞ የአሜሪካ ሴናተርና የውጭ ጉዳይ ሚኒስተር ዲሞክራቷ እጩ ፕሬዚዳንት ሂላሪ ክሊንተን ጋር መፋጠጥ ይጠብቃቸዋል ተብሏል። ምንም ፖለቲካዊ ልምድ የሌላቸው ነጋዴው ትራምፕ የአሜሪካ እጩ ፕሬዚዳንት መሆናቸው ቁርጥ ሆኗል። ይህ ደግሞ ለዘመናዊው የአሜሪካ ፖለቲካ ያልተለመደ ነው ተብሏል። የቪኦኤ ዘጋቢ ካሮላይን ፕሪስቲዩ ያጠናቀረችውን ዘገባ እንዲህ አዘጋጅቼዋለሁ። አሜሪካውያን መራጮች ዶናልድ ትራምፕ በተወዳዳሪነት ሲቀርቡ የተገረሙትን ያህል በማንም ተገርሞ የሚያውቁ አይመስሉም። አንዳንዶች ትራምፕ በሰባት ዓመታቸው የነበራቸው ባህሪ በሰባ ዓመታቸውም አልተቀየረም ይሏቸዋል። በኒውዮርክ ከተማ ቦሮ ኦፍ ኩዌንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ። በእርግጥ ዶናልድ ትራምፕም ይህን ባሕሪና ጠባ እየወረሰው ከአባቱ ነው። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከስመ ጥሩ ፕሬስቲጂየስ ዋርተን ኮሌጅ በፋይናንስ ተመርቀዋል። አባታቸው በኩዊንስ ና ብሩክሊን በህንፃ ግንባታ ላይ የተሰማሩ ስለነበሩ ዶናልድ ትራምፕ እይታቸውን ወደ ምስራቅ አደረጉ። ምንም እንኳን በወቅቱ በብሩክሊን ድልድይ ማናሀተን የወንጀል ቁጥር እጅግ አሻቅቦ በከተማዋ በርካታ መጥፎ ነገሮች የሚታዩበት ዘመን ቢሆንም ዶናልድ ትራምፕ በአባታቸው አማካኝነት በተለያዩ የንግድ ስራ ላይ ከተሰማሩ ሰዎች ጋር መልካም ግንኙነት መሰረቱ። በአባታቸው ድጋፍ አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ። በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት፣ እና እሱ ደግሞ መሀል ላይ ያለ ተጫዋች ነው። በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1970ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንጻዎችን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው ሁለት መቶ ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ ሀምሳ ስምንት ፎቅ በሮዝ እብነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። ዶናልድ ትራምፕ በተጨማሪ በአትላንቲክ ሲቲ ኒው ጀርሲ ከተማ ካሲኖዎች በመገንባት ይታወቃሉ። መጀመሪያ ትራምፕ ፕላዛ፣ ከዛም ትራምፕ ካስል፣ ቀጥሎም አንድ ቢሊዮን ዶላር አካባቢ ወጪ ተደርጎለት የተገነባው ታጅ መሀል በኋላ ደግሞ የከሰሩ ህንጻዎችን ገንብተዋል። የመኖሪያ ቤት ግንባታ ልማት ስራ በ ሺ ዘጠኝ መቶ ዘጠና ዎቹ ዋጋው ሲወርድ የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ነዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ፍቺን ግን ማምለጥ አልቻሉም። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በሁለት ሺህ አምስት ነው። አፕሬንቲስ በመባል የሚታወቀው እውነተኛ የቴሌቪዥን ዝግጅት ሌላው ለዶናልድ ትራምፕ እውቅና የሰጠ ፕሮግራም ነው። በዚህ ፕሮግራም ተወዳድረው ያሸነፉ ዶናልድ ትራምፕ ግዛት እንደ አስተዳዳሪዎች ሆነው ይሰራሉ። በዚህ ፕሮግራም መሸነፍ ደግሞ የሚቀጥሉትን ቃላት መስማት ነው። በዚህ ቴሌቪዥን ፕሮግራም ማሸነፋቸው ዶናልድ ትራምፕን ሁለት መቶ ሚሊዮን ዶላር አስገኝቶላቸዋል። ትራምፕ የፖለቲካ ፍላጎት እንዳላቸው ያሳዩት በሰማኒያዎቹ መጨረሻ ነበር። ከዛም ሪፎርም ፓርቲን ተቀላቀሉ። ቀጥሎ ወደ ዴሞክራቶች ሄዱ። በመጨረሻም በ2012 ሪፐብሊካን ፓርቲ ውስጥ ገቡ። ባለፈው አመትም ሪፐብሊካን ፓርቲን ወክለው እንደሚወዳደሩ ይፋ አደረጉ። ዶናልድ እጩ መሆናቸውን ካረጋገጡ በኋላ ደግሞ ለአሜሪካ እንደሚሰሩ ቃል መግባት ጀምረዋል። በይፋ እጩ ፕሬዝዳንት ሆኛለሁ። ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ አገር እናደርጋታለን። አወዛጋቢ ንግግር ማድረግ የትራምፕ መለያ ባህሪ ነው። ሜክሲኮ ሰንድስ ኢትስ ፒፕል ዘይ አር ናት ሰንዲንግ ዜር ቤስት ዘይ አር ናት ሰንዲንግ ዩ ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የዕፅ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። ይሁን እንጂ እሳቸውን የሚደግፉ ሰዎች ቁጥር ከቀን ወደ ቀን እየጨመረ ነው። የትራምፕ ደጋፊዎች ከፍተኛ ቁጥር ላላቸው ስራ አጥተው ለጎዳና ተዳዳሪነት ለተጋለጡ ሰዎች ስራ ይፈጥራሉ የሚል እምነት አላቸው። ትራምፕ ያሸንፋሉ፣ ስለዚህም ከአሁኑ ልመዱት፣ አሜሪካ ዳግም ትልቅ ትሆናለች ሲሉ አስተያየት የሚሰጡም አሉ። የሁለት ሺ አስራ ስድስቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ከቀድሞቹ የተለየ ነው። በዚህ ውድድር ከቀደምቶቹ ተወዳዳሪዎች ለየት ያሉት ዶናልድ ትራምፕ ከቀድሞዋ የአሜሪካ ሴናተርና የውጭ ጉዳይ ሚኒስተር ዲሞክራቷ እጩ ፕሬዚዳንት ሂላሪ ክሊንተን ጋር መፋጠጥ ይጠብቃቸዋል። አሁን ደግሞ ወደ ኢትዮጵያ ወደ ፊልሙ ዘርፍ ልውሰዳችሁ። ሁለት ኢትዮጵያውያን ተዋናዮች ግሩም ኤርሚያስና ሩታ መንግስት አብ በመስከረም ወር ሎስ አንጀለስ ውስጥ ለሚደረግ ኖሊውድ አፍሪካን ፊልም ክሪቲክስ አዋርድ ወይም በአፍሪካ ፊልም ሀያሲዎች ማህበር ለሽልማት ታጭተዋል። ሌሎች የፊልም ባለሙያዎችም በእለቱ ይገኛሉ ተብሏል። ግሩምና ሩታን አነጋግሬያቸው ነበር። ከዚህ ሰማይ በላይ ብዙ ሰማያት አሉ፣ በደመና ተከልለው ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ፣ አራዊቶችን፣ ወንዞችን የፈጠረው አምላክ። እኔና ሩታ መንግስታት ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታሽተናል። ረቡኒ የኔ መሬት ለመግዛት ፈለጋችሁ የምትገዛው መሬት አይደል። እምነት ተስፋ ፍቅር ለምን ይጠፋል? እኔና ያንተ ፍቅር አልቋል። በጣም ትልቅ እና ውስጤ የደስታ ስሜት ቢሆን እንዲያውም ዝብርቅርቅ ያለ ስሜት ይሰማኛል። ያለማመን ስሜት ሁሉ ይሰማኛል። አርቲስት ግሩም ኤርሚያስና ሩታ መንግስት አብ ናቸው። በኖሊድ የአፍሪካ ፊልም ክሪቲክስ አዋርድ በምህጻረ ቃሉ ናፍካ ላይ እጩ ሆነዋል። ግሩምን ስለ ውድድሩ ጠይቄው ነበር። በሎስ አንጀለስ ውስጥ ኦርፌም በተባለ የቲያትር አዳራሽ ውስጥ ነው። ይሄኛው እንግዲህ ለስድስተኛ ጊዜ የሚካሄድ የሽልማት አይነት ነው። እኛም እኔና ሩስታ መንግስታት የታጨንበት ዘርፍ ቤስት ፒፕል ቾይዝ አዋርድ ወይም ደግሞ ምርጥ የህዝብ ምርጫ በሚለው ዘርፍ ስር ነው። ምንድን ነው ዋናው አላማም የአፍሪካ ፊልም ሰሪዎችን የማበረታታት ነው። ትልቁ እንደ አላማ አድርገው ይዘው የተነሱት ዋነኛ አጀንዳቸው እሱ ነው። አሁን የስድስተኛ አመት ነው። እስከዛሬ እንግዲህ ምስራቅ አፍሪካ፣ ኬንያ ወይም የኬንያ የፊልም ባለሙያዎች ብቻ ናቸው የተሳተፉት። በተረፈ ግን የብዙ ኦልሞስት እንደውም በአጠቃላይ የብዙ አፍሪካ ሀገሮች የፊልም ባለሙያዎች ይሳተፉበት ነበር፣ እስካሁን አምስት ጊዜ በተካሄደው ላይ ማለት ነው። አሁን ለመጀመሪያ እንግዲህ እዚህ ወኪላቸዋለሁ። የእነሱ ወኪል እሱ ነው የሚሳተፍ። እድሉን ያመቻቸው እሱ ነው፣ ማርክ ይባላል። ነዋሪነቱ እዛው አሜሪካ ነው የሚኖረው። ስለዚህ እሱ እድል አድርጎ እሱ ነው እንግዲህ ይህንን እድል ወደዚህ ወደ ኢትዮጵያ ይዞ የመጣው። ግሩም እንደሚለው በዚህ ውድድር ላይ በእጩነት የተመረጡት ሁለት ይሁኑ እንጂ በተሳትፎ የተጋበዙት ግን በርካታ ባለሙያዎች ናቸው። ለምሳሌ ከገጽ ቅብ ወይም ደግሞ ሜካፕ ከምንለው ተስፋዬ ወንድማገኝ አለ። ከፊልም ዳይሬክተር ተካበት አዲስ አለ። ከሲኒማቶግራፈር ወይም ደግሞ ከካሜራ ባለሙያ ብስራት ጌታቸው አለ። ከፕሮዲሰር ብሩክ አለ። የተለያዩ ባለሙአሚን የተለያዩ ሙያዎች ላይ ያሉ የፊልም ሙያ ላይ ያሉ ሰዎች ተሳት- ተጋብዘዋል ነገር ግን ከዛ ውስጥ ግን እኔና ሩታ መንግስታት ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታሽተናል። ይሄ እንግዲህ ምን እንዴት ነው የሚሆነው? ቮት በተደረገው መቀን ነው እንግዲህ ወይም ደግሞ በምናገኘው የድምፅ መቀን ነው እሉን አሸናፊም ወይም ደግሞ አሸናፊ የማንሆንበት ሁኔታ የሚሆነው በችሎታ ላይ ሳይሆን፣ ሰው በመረጠው ልክ ነው። ያ ማለት እንግዲህ እንደ ሀገር እኛ ሀገር ወክለን ነው ማለት ነው። እንግዲህ ማንኛውም ኢትዮጵያዊ ድምፁን መስጠት ከቻለ እኛ እዛ መድረክ ላይ የምናሸንፍበት እንትኑ ሰፊ ነው ማለት ነው እድሉ። ሁለቱ አርቲስቶች በህዝብ ምርጫ መስፈርት ሊገቡ የቻሉበትን ምክንያት በአገር ውስጥ ሽልማቶች ያገኙት ውጤት እንደሆነ ግሩም ይናገራል። እኔም እንግዲህ የዚህ አመት ተሸላሚ ነኝ በጉማም በኢትዮጵያን ኢንተርናሽናል ፊልም ፌስቲቫል በሁለቱም እንትን የዚህ ዓመት እንትን የእኛን ሀገር ኦስካር የሰርኩት ነኝ ወይም ሳዋርዱ ስለዚህ አንዱ እንግዲህ ወደዚህ እንትን ሊያመጣኝ ያደረገው አንዱ መስፈርት ይሄ ነው ሩታም ረቡኒ በተባለው ፊልም እሷም እንደዚሁ በጉማና የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል እሷም ተሸላሚ ነበረች እና ይሄ ነው እንግዲህ በዚህ ሀገር ላይ የነበረው መስፈርት ማለት ነው ሩታ መንግስት አብ ለዚህ ውድድር መታጨት መቻሏ እጅግ እንዳስደሰታት ትገልጻለች በጣም ትልቅ ክብር ነው ምናልባት ስሜቱን በቃል መግለጽ አልችልም የአለማመን ስሜት ሁሉ ነው የሚሰማሽ እውነት ላይ ኢትዮጵያ አፍሪካን ፊልም አዋዱ ላይ ተሳተፈች የሚል ስሜት ሁሉ ነው በዛ አሁን ደግሞ ምን ያህል ኢንዱስትሪ እያደገ መሆኑን ነው የሚያሳየው በጣም ትልቅ እና ውስጥ የሄደ ስሜት ቢሆን እንዲያውም ዝግርቅርቅ ያለ ስሜት ሁሉ ነው የሚሰማኝ የአለማመን ስሜት ሁሉ ይሰማኛል ግሩም ኤርሚያ ስለዚህ ሽልማት መታጨቱ ለህልሙ መሳካት መንገዱን እንዳቀረበለት ተሰምቶታል። አዎ ስትኖሪ ሁል ጊዜ የሆነ የራስሽ የሆነ ህልም ይኖርሻል። በተለይ የሆነ አንድ የምትፈልጊው ማለት ስትኖሪ በእርግጥ የሆነ ጥግብ ባይኖረውም ም የህልም የሚያልቅ ህልም ባይኖረውም ግን የሆነ የምታስቀምጩ የሆነ ህልም ይኖርሻል። እዚህ ጋር ነው መድረስ ያለብኝ ብለሽ ለራስሽ ስፔሲፋይድ የምታደረጊው ነገር አለ እኔም አሁን እንዳልሽው አሁን እንደ ሞያም እንደ ሰውም ሁል ጊዜ ምንድን ነው እንትን የሚለው አንድ ቀን ሆሊውድ ገብቼ አክት አደርጋለሁ ብዬ ነው የማስበው ሁልጊዜ። ምክንያቱም ያ ነው አሁን እኔ እንደው ላስት ድሪም ባትዩም ግን የሆነ መድረስ የምፈልግበት አንዱ እሱ ነው። እና አሁን ይሄ ድል ሲመጣ ማለት ለዛ አንድ አንድ ደረጃ ወደዛ እንዳስጠጋኝ ነው እየተሰማኝ። ለእኔ ብቻ ያለን በነገራችን ላይ ልክ እንደ እኔ ብዙ ህልም ያላቸው ብዙ የፊልም ባለሙያዎች አሉ። ማለት ያለውን ነገር ታውቂዋለሽ። አንቺም በተወሰነ መልኩ ኢንዱስትሪ ላይ ገብተሽ ስላየሽው በደምብ ይህንን ሀሳቤን ትረጅኛለሽ ብዬ አስባለሁ። ምክንያቱም በጣም በርካታ እንትኑ በዚህ በፊልም ፍቅር የተቃጠሉ በርካታ ወጣቶች አሉ። በጣም ችሎታ፣ በጣም ፖቴንሻል ያላቸው ልጆች አሉ። ግን ምንድን ነው እድሉን ያለማግኘት ጉዳይ ነው። እድሉን ነው አሁን እስካሁን እንግዲህ እኛ ጋር እንትን ይዞን ያለው ነገር ምንድን ነው እድሎቹ አለመፈቀራቸው ነው። ባህላችንም ካልቸራችንም እዚሁ ነው። ብዙ ጊዜ ብዙ ነገሮቻችን እዚህ ላይ ነው የምናጠፋው እና እሱም እሱም ነገር የያዘን ይመስለኛል ቅድም ለማለት እንደሞከርኩት ይሄ የመሻገር ነገር የመሻገር ሀሳብ ብዙች እኔንም ጨምሮ ማለት ነው እንሰንፍበታለን እና አሁን ግን ይሄ አሁን የመጣው ነገር ምንድነው ቀጣይነትም ያለው ስለሆነ ከዚህ በኋላ በየአመቱ ኢትዮጵያ በተለይ ደግሞ ምንድ ነው የታሰበው በሀገር ውስጥ ሽልማ ለምኖች እንደ ማህበረታቻም ሆነው አፍሪካ ውስጥ ካር ላይ እንዲገኙ ነው የሚሆነው ከዚህ በኋላ እንደ መስፈርት የሚያዘው ስለዚህ አሁን ምንደሚሆነው ቢያንስ እዚህ ጋር ለመድረስ ሁሉም አሪፍ አድርጎ መስራት ይጀምራል ማለት ነው ከተለያየ ፕሮፌሽን ወይም ከተለያየ ዘርፍ ላይ ነው እንግዲህ ይሄ ወደዚህ እንትን ለመምጣት እድሉ የተከፈተውና ይሄ ነገር በደንብ ያሰራናል ብዬ አስባለሁ። ሩታ መንግስት አብ የፊልም ስራን ስትጀምር የቤተሰብ ድጋፍ እንዳልነበራ ትናገራለች። በርካታ መሰናክሎችን አልፋ በያዘችው የፊልም ሙያ ለዚህ ሽልማት መታጨቷ ለበለጠ ስራ እንደሚያበረታታ ትናገራለች። ከነዛ ሁሉ አሁን ረቡን ሰርቼ እንደዚህ አይነት ትልቅ ነገር የመጣውና ለኔ ይመስለኛል ጠንካራ እኮ እኔ ነው ብዬ ነው የማስበው ያለ ተስፋ መቁረጥ እዚህ ነው የደረስኩት። ትልቅ ጠንካራ ጎን ነው ብዬ አስባለሁ። እሱ የእኔ ዋናው የውስጤ ምኞት አሳክቻለሁ ብዬ አስባለሁ። ፐርሰናሊ በቃ ምኞት ይሄ ነበረ። ጨርሻለሁ ማለት አደለም፣ ሰርቼ ጨርሻለሁ ማለት አደለም። ይሄን ግን በሙያዬ ስፔሻሊ ትናንት ባለፈው ነገር አሁን ቢመድረሴ ይሄንን ክብር ማግኘቴ ለኔ በጣም ውስጥ የምኞታ አሳክቻለሁ ብዬ ነው የማስበው። ይሄ ደግሞ ጅማሮ ነው ለእኔ ገና መጀመሪያው ነው መንደርደሪያው ነው። ነገ ደግሞ ኢማጅን ብዙ አሉ በፊልም ሙያዎች። ነገ ደግሞ የእነሱን ቁጭ ብያ ያለው እኔም በሌላ ፊልም ድጋሚ ተደርጌ ለአሸናፊነት ስለሚያበቃቸው የመጨረሻ መስፈርትም ሩታ የምትለዋላት በጣም ድምጽ ያስፈልጋል ያው ስራይም ይታያል። ግን ያው ህዝቡን የምጠይቀው ቮቲ ላይ እንዲሳተፉ እና እንዲተባበሩ እነሆን ቻርጃውም ነግሩም የማያሳሉ ብሩክ ታምሮ አለ በፖሊስ እና ዳይሬክተር ስነተካባሉ፣ አምስት ነን የተመረጥ ነው እና ለእነሱ ለእነሱ ድምፅ ቢሰጡ ብይ ነው እንግዲህ አሸናፊነቱን ያበቃን ድምፅ ነው። ለሁለቱም አርቲስቶች መልካም እድል እንመኛለን። ሁለቱንም እንግዶቼ ና አመሰግናለሁ። ጌቴ አንለይ ሰሞኑን መልክሽ አይበልጥሽም ሲል ካወጣው አልበሙ ላይ ራሱን መልክሽ አይበልጥሽም ልጋብዛችሁ። እስከ ማጠቃለያ ዜናውም ከዜማው ጋር ልተዋችሁ

Ich bin አድማጮች የምሽቱን ዜና ባጫጭሩ ደግሜ ያሰማለሁ። የደቡብ ሱዳን ፕሬዚዳንት ሳልቫኪር በሰላም ስምምነቱ መሰረት ለምክትል ተቀዳሚ ፕሬዝደንትነት የተመረጡትን ሪክ ማቻርም በሌላ ሰው መተካታቸው ያለፈው ዓመት የሰላም ድርድር የሚጥስ መሆኑ ተነገረ። ለአንድ ሳምንት የሚቆይ የመጻሕፍት የባህልና የሥነ ጽሑፍ ፌስቲቫል በሶማሌላንድ ዋና ከተማ ሃርጌሳ ውስጥ ዛሬ ተከፈተ። ጀርመንን ናይጄሪያን ብሪታንያን ጋናን ጣሊያንንና ደቡብ አፍሪካን ጨምሮ የ12 አገሮች ልዑካን ይካፈሉበታልም ተብሏል። የቱርክ ገዢውና ዋነኛው የተቃዋሚ ፓርቲዎች አባላት በአንድነት ዲሞክራሲን በመደገፍና ያለፈውን ሳምንት ደም ያፋሰሰ የመፈንቅለ መንግሥት ሙከራ በማውገዝ ሰልፍ ወጡ። ሁሉም የሩሲያ አትሌቶች ከብራዚሉ የሪዮ ኦሎምፒክስ መታገድ አይኖርባቸውም ሲል ዓለም አቀፍ የኦሎምፒክስ ኮሚቴ ዛሬ ባካሄደው ስብሰባ ወሰነ። የዲሞክራቲክ ፓርቲው አባላት በፕሬዝዳንታዊ ምርጫ የሚወከሏቸውን እጩ ተወዳዳሪ ለመሰየም ነገሰኞ ፊላደልፊያ ፔንሲልቬኒያ ውስጥ ጉባኤያቸውን ይጀምራሉ። ታሳቢ እጩነታቸውን ያረጋገጡት የቀድሞ ውጭ ጉዳይ ሚኒስትር የሂለሪ ክሊንተን እንደሚሆን ይጠበቃል። አድማጮች ከፊላደልፊያው የዲሞክራቶች ጉባኤ ከስፍራው በየቀኑ የምንዘግብ መሆናችንን ከወዲሁ እናስታውቃለን። አዲሱ አበበ ነኝ። የምሽቱ ዜና በዚሁ አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በየስፍራው ባሉ ባልደረቦቻችን ስም ለዛሬ በዚህ እሰናበታለሁ። ፕሮግራሙን በማዘጋጀትና ና በመምራት አብሬያችሁ የቆየሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። በደህና ደሩ።